የዓለም አቀፍ ተቋማት መቀመጫ የሆነችው አዲስ አበባ ከተማ ውስጥ ከዕለት ዕለት እየጨመረ የሚሄደው የከተማ ግርግር የድምፅ ሁካታና በየመንገዱ የሚታየው የቆሻሻ ክምር ያስመረራቸው ወጣት ነዋሪዎቿ ከግርግሩ ርቆ ራስን ለማዳመጥ ንጹሕ አየር ለማግኘትና አዳዲስ ነገሮችን ለማየት ከቅርብ ጊዜ ወዲህ በግልና በቡድን ሆነው ተራራ ለመውጣት ከከተማዎች ራቅ ወዳል ቦታዎች ሲጓዙ ይስተዋላሉ። አዲስ ሀይኪንግ የተሰኘ ከ17ሺ በላይ አባላት ያሉት የፌስቡክ ስብስብም እነዚህን ጉዞዎች በየጊዜው በማሰናዳት ወጣቶችን ከተፈጥሮ ጋር የማገናኘት ሥራ ይሠራል። ስመኝሽ የቆየ የአዲስ ሀይኪንግ መስራች የሆነውን ቤንያም ሸሪፍንና የቡድኑ ተሳታፊ የሆነ ወጣት ተራራ ወጪ አነጋግራ ወጣቶች እያዳበሩት ስለመጡት የተራራ መውጣት ባህል ታስቃኝናለች። በውብ ሰንሰለታማ ተራራዎች የተከበቡ ስፍራዎችን ማየት ደኖች የሞሉት ንጹህ አየር የሚተነፈስበትና የወፎች ዝማሬ የበዛበት ስፍራዎች ላይ ንጹህ አየር መተንፈስ፣ ተፈጥሮ በለገሰቻቸው ማራኪ ቦታዎች ላይ ከራስ ጋር የመነጋገሪያ ጊዜ ማግኘት እነዚህ ሁሉ የድምፅ ባለሙያ የሆነውን የ26 ዓመቱን ረደላ መሐመድን በየ15 ቀኑ ከአዲስ አበባ ራቅ ወዳሉ ቦታዎች እንዲወጣ ምክንያት ከሚሆኑት ጥቂቶቹ ናቸው። እኔ በራሴ ጸጥታን መውደዴ ሙዚቃን መውደዴ እንደዚህ ጸጥ ያሉ ቦታዎችን ፈልጎ ማግኘት ከዛ ደግሞ ከተፈጥሮ ጋር መግባባትን መውደዴ ደም የሆነ መስዋዕትነት ከፍለሽ የምታገኙ ደስታ ነው። ተራራውን ስትወጪ ያደክማል፣ ግን ተራራው ላይ ሰገነቱ ላይ ሆነሽ የምታዩ መልክዓ ምድር ደስ ይላል። ያለ ከልካይ፣ ያለ ገደብ ረጅም ርቀት አድማሱን አሻግረሽ ማየት መቻልሽን እሱን መውደዴ ይበልጥ ለዚህ አይነት ጉዞ ያነሳሳኝ ይመስለኛል። ረደላ የእግር ጉዞ ማድረግና ከከተማ ራቅ ብሎ በመሄድ ለራሱ ጊዜ መስጠት ስን የተለማመደው ከስምንት ዓመት በፊት ነበር። ይሄ ልምዱ ራሱን እንዲያዳምጥና በሕይወቱ ጠንካራ እንዲሆን እንዳደረገው ይናገራል። ጉዞን ከሕይወት ጋር ነው የማገናኘው። ሕይወት በጣም ብዙ ወጣው ገባ ያለባት መሰናክሎች የሚገዙባት ትግል ነው። ተራራ መውጣትን ሳስብ ተፈጥሮ ጋር መሄድን ሳስብ እሱ ነው ቀድሞ የሚጠለም። ተራራ መውጣት በጣም አድካሚ ነው። ሲታይ ቀላል ነው፣ ላይ ሆኖ ፎቶ ተነስቶ አንድ ሰው ሲለቅ ያምራል። ግን ተራራ መውጣት በራሱ አድካሚ ነው። እያንዳንዱን እርምጃ እኔ ስራመድ በቃ ምንም ህይወቴ ላይ የማደርጋቸው እያንዳንዳቸው እንቅስቃሴዎች ወደ ስኬቴ፣ ወደምፈልገው ቦታ እንደሚመሩኝ ለራሴ ማበርቻ ይሆኑኛል፣ ማጽናኛ ይሆኑኛል። ከዛ ከጀርባ የምትይዙ ድንኳንሽን ይዘሽ ነው ምግብሽን ይዘሽ ነው የምትይዙ። እሱ ደግሞ ህይወትሽ ላይ ለአንቺ ማንም ኃላፊነት እንደማይወስድ ራስሽ ነሽ ለራስሽ ኃላፊነትሽን ወስደሽ መኖር እንዳለብሽ እሱን በደንብ ያስተምረኛል። ከተለያዩ የኢትዮጵያ ክፍሎች ሰዎች የሚፈሱባት የኢትዮጵያ መዲና እጅግ የበዙ ነዋሪዎቿን በበቂ ሁኔታ የምታስተናግድበት መሰረታዊ ልማት ካለማሟላቷ ባሻገር ንጹህ አየር የሚያስተነፍሱ መናፈሻ ቦታዎች በቅጦ የላትም። ያሉትም በአግባቡ አገልግሎት አይሰጡም። በዚህ ምክንያት ካፌ ተቀምጦ መዋልን የጠሉ እንደ ረደ ያሉ ወጣቶች የጉርጉዞ ማድረግንና ከከተማ ራቅ ብሎ ተራሮችን በመውጣት አይምሯቸውን ለማደስ ይሞክራሉ። እነዚህ ወጣቶች አዲስ ሀይኪንግ በተሰኘ በፌስቡክ ድህረ ገጽ አማካኝነት በተከፈተ ማህበረሰብ የተለያዩ ከከተማ ውጪ የሚደረጉ ጉዞዎችን በማዘጋጀት በርካቶች የተራራ መውጣት ልምድ እንዲስፋፋ እያደረጉ ይገኛሉ። የዚህ ቡድን መስራችና አስተባባሪ ደግሞ ቢኒያም ሸሪፍ የተሰኘ ወጣት ነው። ከአካል ብቃት እንቅስቃሴ አንጻር ራሳቸውን ለማጠንከር ጥሩ አየር ለመተንፈስ ይረዳቸዋል እና እንዲህ አረንጓዴ የሆነ ቦታ መሆን ራሱ ለጤና በጣም ጥሩ እና ሰዎችን ማግኘት አዲስ ሰው መተዋወቅ ውጭ ወጥቶ መውጣት እና ሌላውን ማህበረሰብ ማየት እራሱ እንዴት ነው ሕይወትን እየኖርኩ ያለሁት የሚያስብለውንም ብዙ ነገር የሚያሳስብ ይመስለኛል እና ሰው ይሄን ታገኛላችሁ ብዬ አይደለም። ውጡ ምላቸው ወጣችሁ፣ እስቲ ምን እንደምታገኙ፣ አእምሯችሁ ምን እንደሚነግራችሁ ፈልጉ፣ ጠይቁ ነው ምለው። ቢኒያም የጂም አሰልጣኝ ነው። በግሉ ያደርገው የነበረው የእግር ጉዞ ልምድ በመነሳት በቅርቡ ያሉ ጓደኞቹንና የሚያሰለጥናቸውን ሰዎች በማስተባበር የጀመረው የአዲስ ሃይኪንግ ቡድን ዛሬ ከ17ሺህ በላይ አባላትን አፍርቷል። ዶክተሮች፣ አርክቴክቶች፣ ሰዓሊዎች፣ ደራሲዎች፣ ተማሪዎችና ሌሎች በተለያዩ የሙያ ዘርፍ የተሰማሩ በርካታ ወጣቶች በዚህ የፌስቡክ ገጽ አማካኝነት እየተገናኙ በኢትዮጵያ የተለያዩ ክፍሎች የሚገኙ ተራራዎችን ከመውጣት ባለፈ ትልቅ ቤተሰባዊ ትስስር መመስረታቸውንም ቢኒያም ያስረዳል። በጣም ብዙ አይነት አለ። ኢቨን ተጋብተው የወለዱ አሉ፣ ከዚህ ከግሩፕ ስራ አብረው የሚሰሩ አሉ። እና እኔ በጣም ደስ የሚለኝ እንደውም ስለ ተፈጥሮ ያላቸው ነገር መቀሩ ነው። አካባቢያቸውን በፊት ተራራ ማለት በቃ ሩቅ የሚታይ ነው፣ ምንም ውስጡ የሚገውበት ሁሉ አይመስላቸውም ነበር አንዳንድ ሰዎች። እና አሁን ጥቅሙን ሲያዩት አካባቢን ለመንከባከብ ራሱ ማህበረሰቡ ላይ የፈጠረው ተጽዕኖ ትልቅ ነው ብዬ አስባለሁ። ረደላ ረጅም የእግር ጉዞንና ተራራ መውጣትን በግሉ የጀመረው ቢሆንም የአዲስ ሀይኪንግ ቡድን መመስረት ግን ልምዱን የበለጠ እንዲወደውና እንዲያዘወትረው እንዳደረገው ይናገራል። የኔን የአብዛኛውም በተለይ አዲስ አበባ ላለው የተራራ መውጣት ጉዞ እንቅስቃሴ መነሻ ሊሆን ይችላል ብዬ ማስበው አዲስ ሀይኪንግ ግሩፕ ነው። አዲስ ሀይኪንግ ቢኒያም ሸሪፍ በሚባልበት አማካኝነት የተጀመረ የጉዞ ግሩፕ ነው። እሱ ነው በደንብ ተራራዎች እንድናቅ እንዲህ አይነት ልምድ እንዲኖረን፣ የተለያዩ አስተሳሰብ እንዲኖረን፣ የተለያዩ ሰዎች ጋር እንድንገናኝ ልምድ እየሰጠ እያካፈለ እዚህ ያደረሰው አዲስ ሀይኪንግ ይመስለኛል። የአዲስ ሀይኪንግ አባላት እስካሁን እንጦጦ፣ ሱባ፣ ሞገሌ ጓሳ፣ አንኮበር፣ ወንጪና እንደ ባሌ ተራራዎች የመሳሰሉ ቦታዎች ተጉዘው ከማያውቋቸው የሀገራቸው ክፍሎች ጋር ተዋውቀዋል። ብርቅዬ እንስሳትን ጎብኝተዋል። በግላቸው መቼም የማይረሷቸውን ትዝታዎች አፍርተዋል። ተራራ ከመውጣት ባሻገርም በሚሄዱባቸው ቦታዎች ላይ ለሚኖሩና እርዳታ ለሚያስፈልጋቸው የማህበረሰብ ክፍሎች የአቅማቸውን ገንዘብ በማሰባሰብ ድጋፍ ያደርጋሉ። ቢኒያም እነዚህን ተግባራት ወጣቶቹን የተራራ መውጣቱን ልምድ ከስፖርትም ባለፈ እንዲያዩት እንደሚረዳቸው ይገልጻል። ወጣቱ ፖዚቲቭ ኢነርጂ እንዲኖር ያደርጋል። ስለ አካባቢው፣ ስለ ማህበረሰቡ፣ ስለ ራሱ ህይወት ያለው አመለካከትም ይቀየራል እና ሰዎች ኔጋ ሲመጡ ስፖርት ነው ብለው ሁሌ ያን የአካል ብቃት እንቅስቃሴ ብቻ አድርገው እንዳይሄዱ አንድ ፕሮጀክት ጀምረ ነበር ለምንድን ነው ሀይክ የምታደርጉት የሚል እና ሰው ግማሹ አሁን አንድ አለ ፎቶ ለማንሳት የሚል እና አካባቢውን ለማወቅ ተፈጥሮ ስለምወድ። ሰው እነዛን ሁሉ ነገሮች ባየ ቁጥር ለምን ሀይክ እንደሚያደርግ ከመጣ በኋላ ነው የሚያውቀው። ዳገት ወጥቼ እዛ ላይ መቆሜ ደስ ይለኛል የሚላል እና እንደዚ አይነት ሰዎች ብዙ ይመጣሉ። ያን ኮሚኒቲ ማግኘትም ለእኛ ትልቅ እድል ነው። ሚያስ በአዲስ ሀይኪንግ ውስጥ በበጎ ፈቃደኝነት የማስተባበር ስራ የሚሰራው ረደላ ቀጣይ ህልሙ ራስ ደጀንን እና የኪሊማንጃሮን ተራራ መውጣት ነው ከአፍሪካም ተሻግሮ የኢቨረስትና ሂማሊያን ተራሮች የመውጣት እድለኛ ከሆነም አንታርክቲክ ላይ ኑሮን የመሞከር ህልም አለው። ሩቅ ይሁን ቅርብ ግን ለረደላና አብዛኞቹ የአዲስ ሃይኪንግ አባላት ህይወት እስካለ ጉዞ ይቀጥላል። ለአሜሪካ ድምጽ ዘገባ ስመኝሽ የቆየ ከፌርፋክስ ቨርጂኒያ።